እጅግ የተከበሩ የጀርመን ፕሬዝዳንት ስለ ነጻነት መጠየቁ ተሸላሚው ኢትዮጵያዊው ጋዜጠኛ እስክንድር ነጋን ባሳልፍነው ሐምሌ ወር ሀገርን በከፍተኛ ሁኔታ መክዳትና ሽብርተኝነት በሚል ለ18 ዓመታት እስር ዳርጎታል ይላል ይፋዊው ደብዳቤ ሲንደረደር። ደብዳቤውን ለጀርመኑ ፕሬዝዳንት ጽፈው ይፋ ያደረጉት የኢትዮጵያ ሰብአዊ መብት ኮሚቴና በጀርመንኛው ፔን ሴንትሩም ዶችላንድ የተሰኘው ተቋም በአንድነት ነው። የተቋሙ ምክትል ፕሬዝዳንትና በእስር ቤት ለሚገኙ ጸሐፊዎች የሚሟገተው ተቋም ኃላፊ ዛሻ ፎይሸርት የጀርመኑ ፕሬዝዳንት ዮይም ጋውክ በኢትዮጵያ ጉዟቸው ወቅት ግልጽና ይፋ በሆነ መልኩ ሊያስተላልፉት የሚገባ ምልክት አለ ይላሉ። የጀርመን ፕሬዚዳንት ጋውክ ግልጽ በሆነ መልኩ ስለ እስክንድር ነጋ፣ ውብሸት ታዬና ርዮት ዓለሙ ጉዳይ በግልጽ አንስተው እንዲናገሩ፣ ስለሚፈቱበት ሁኔታም ጥረት እንዲያደርጉ እንፈልጋለን። በተጨማሪም ፕሬዚዳንት ጋውክ በግልጽና በይፋ እዛ በጋዜጠኞች በጸሐፊዎችና በተቃዋሚዎች ላይ የሚታየው ሁኔታ ግራ የሚያጋባ እንደሆነ ግልጽ እንዲያደርጉ እንፈልጋለን። አይንፈርስታንድ ዘንድ በጀርመን ምክር ቤት የአረንጓዴዎቹ ፓርቲ እንደራሴና በምክር ቤት የኢኮኖሚ ትብብር ኮሚቴ ምክትል ሊቀመንበር ቲሎ ሆፐም የጀርመኑ ፕሬዝዳንት የኢትዮጵያ ጉዞን አስመልክተው መግለጫ አውጥቷል። ቲልሆፐ በመግለጫቸው ፕሬዝዳንቱ በአንድ ዓመት የሥራ ዘመናቸው የፖለቲካ ነጻነት አጥብቆ ወደ ተገደበባት አገር መሄዳቸው አንዳች ወሳኝ ምልከታ ነው በሚል ጽፏል። የጀርመኑ ደራሲ ቲልሆፐ በኢትዮጵያ ያለውን ሁኔታ ሲያስረግጡ የሰው ልጅ ነጻነት መብት፣ የዜግነት መብት፣ የመሰብሰብ ነጻነት፣ የመጻፍና ሀሳብን የመግለጽ ነጻነት በአሁኑ ወቅት ከበድ ባለ ሁናቴ ተገድቧል። ዛሻ ፎሸርት በበኩላቸው የጀርመን ፕሬዝዳንት ዮሃይም ጋውክ ከምንም በላይ በሽብርተኝነት ተጠርጥረው ነው እስር ቤት የሚገኙት ስለተባሉት ሶስቱ ጋዜጠኞች ሊያነሱ ይገባል ብሏል። ፕሬዚዳንቱ የጸሐፊዎቹ መታሰር ተቀባይነት እንደሌለው የጀርመን መንግስት ነፃ መለቀቃቸውን እንደሚሻና በኢትዮጵያ ሀሳብን በነጻ የመግለጽ ምናቴው የጀርመን መንግስትን እንደሚያሳስበው በዲፕሎማሲያዊው መንገድ ከጀርባ ሳይሆን በግልጽ ይፋ በሆነ በማያሻማ መልኩ መጠየቅ አለባቸው ነው የምንለው። እንደ ራሴ ቲሎ ሆፐ ገዳቢው የሽብርተኝነት ህግ ነጻ ጋዜጠኞችና ተቃዋሚዎች በኢትዮጵያ በከፍተኛ ሁኔታ ቅድመ ምርመራ እንዲደረግባቸው አድርጓል ብሏል። አያይዘውም የሰብአዊ መብት ተሟጋቹ ሂማን ራይትስ ዋች፣ አምነስቲ ኢንተርናሽናል እና የተባበሩት መንግስታት ጸረ ቁም ስቅል ወይንም ስቅየት ኮሚቴ ኢትዮጵያ ውስጥ የመንግስት ተቺዎች ላይ ስልታዊ ክትትል፣ እንግልትና ስቅየት እንደሚደርስባቸው ይናገራሉ ሲሉ ጠቅሷል። እኔም በአዲሱ የመንግስት መሪ በኩል የአሰራር ዘይቤው የሚለሰልስበትና ነፃ የመሆኑ ነገር የሚቀየርበት ሁናቴ ይፈጠራል የተሻለ የሰብአዊ መብት ሁኔታም ይታያል የሚል ተስፋ ነበረኝ። ግን የሚያሳዝን ሆኖ የእነዚህ አይነት ነገሮች ምልክቶች አይታይም። እንደራሲው በተጨማሪ የጀርመን መንግስት ከኢትዮጵያ ጋር ለሚያደርገው የልማት ትብብር ትልቅ ግምት እንደሚሰጡ ጠቅሰው ይህ ትብብር ያለ ሰብአዊ መብት መከበር እውን እንደማይሆን የጀርመን መንግስት ካሁን ቀደሙ በበለጠ መልኩ ግልጽ ማድረግ እንዳለበት አስገንዝቧል። የፔን ሴንትሩም ተቋም ምክትል ፕሬዝዳንት በበኩላቸው በኢትዮጵያ ሀሳብን በነፃ የመግለጽ መብት መገደብ እንደሚያሳስባቸው ጠቅሷል። አያይዘውም ቀላል የማይባል ቁጥር ያላቸው ጋዜጠኞችና ጸሐፊዎች በጽሑፋቸው ብቻ ጫና ይደረግባቸዋል፣ ይታሰራሉ፣ በርካቶቹም ሀገሪቱን ለመልቀቅ ይገደዳሉ ሲሉ ተናግሯል። ኢትዮጵያ በአሁኑ ወቅት ከዓለማችን በርካታ ጋዜጠኞች ጣጥሏት የሚሸሿት ሀገር ሆናለች። ጋዜጠኞችን በግልጽ ሊጋፋ የሚችለው ደስ የማይሉ እውነቶችን ጋዜጠኞች ላይ ለመጠቀም የሚያስችለው ሽብርተኝነትን የሚመለክተው ሕግ በኢትዮጵያ አለ። ያ በአስቸኳይ እንዲቆም እንጠይቃለን ብሏል። ከኢትዮጵያ ሰብአዊ መብት ኮሚቴ ጋር ባወጡት መግለጫቸውም ጋዜጠኞችንና የመንግሥት ተቃዋሚዎችን ለተለያየ ቁም ስቅል ድርጊት የሚዳርገው የማሰቃየት ተግባር በአስቸኳይ ቆሞ ጸረ ቁም ስቅል የዓለም አቀፍ ድንጋጌ እንዲከበር ጠይቋል። በማጠቃለያቸውም የጀርመኑ ፕሬዝዳንት የኢትዮጵያ ጉዞ ለ21 ዓመታት የሰብአዊ መብት ጭቆና ስለታየባት የምስራቅ አፍሪቃዊቷ ሀገር እንዲናገሩና በግልጽ እንዲተቹ ጥሩ አጋጣሚ ነው ብለዋል።